የኤርትራና ኢትዮጵያን የሚያገናኘው የኦም ሐጀር ሁመራ የየብስ መስመር ዛሬ ታህሳስ 29 2011 ዓ ም በኤርትራው ፕሬዚዳንት ኢሳያስ አፈወርቂና በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተከፍተዋል። በመክፈቻው ስነ ስርዓት ላይ የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳልህ፣ የፕሬዚዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ ምዕራባዊ እዝ አዛዥ ብርጋዴር ጀኔራል ተክለት ተስፋይ፣ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ አንዳርጋቸው፣ የኢፍድሪ መከላከያ ሚኒስትር ኢታማዦር ሹም ጀኔራል ሰአረ መኮንን ና የኦምሃጀር ና የሁመራ ህዝቦች ተገኝተዋል ይላል። ከአስመራ ብርሃነ በርሄ። ኤርትራንና ኢትዮጵያን የሚያገናኘው የሁመራ ኦም ሀጀር የየብስ መስመር ዛሬ ታህሳስ 29/2011 በፕሬዝደንት ኢሳያስ አፈወርቂና በኤፌዴሪ ጠቅላይ ሚኒስተር ዶክተር አብይ አህመድ በይፋ ተከፍቷል። በዚህ በኤርትራና ኢትዮጵያ ብሔራዊ መዝሙሮች ታጅቦ በኦም ሀጀር ከተማ በተደረገው የመክፈቻ ስነ ስርዓት ላይ የኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳልህ፣ የፕሬዚደንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ የምዕራብ እዝ አዛዥ ብሪጋዴር ጄኔራል ተክለ ክፍላይ፣ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ እንዳርጋቸው፣ የኢፌዴሪ መከላከያ ሚኒስቴር ኢታማጆር ሹም ጀኔራል ሰዓረ መኮንና የኦም ሀጀር ነዋሪዎች ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ከተማ ተሰነይ ሲገቡ ፕሬዝደንት ኢሳያስ አፈወርቂና የተሰነይ ህዝብ ደማቅ አቀባበል አድርገውላቸዋል። ፕሬዝደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ከከተማ ተሰነይ በከተማ ጎልጅ መስመር ወደ ከተማ ኦምሃጀር ተጉዘው ነው የሑመራ ኦምሃጀርን የየብስ መስመር የከፈቱት። የመስመሩ መከፈትን ተከትሎም የኦምሃጀርና የሑመራ የሑመራ ነዋሪዎች የገናን በዓል በከተማ ኦምሃጀር በጋራ አክብረውታል። የኤርትራና የኢትዮጵያ መሪዎች ሐምሌ 9 2018፣ አስመራ ላይ የተፈራረሙት የወዳጅነትና የሰላም ስምምነት የሁለቱ አገሮችን የህዝብ ለህዝብ ግንኙነት ማጠናከር የሚል የሚገኝበት ሲሆን ይህን ተግባራዊ ለማድረግም ከሶስት ወራት ገደማ በፊት በመስከረም ወር ላይ የደባይ ስማ ቡሬ የዛላምበሳ ሰርሓና የአድኋላ ራማ የየብስ መስመሮች መከፈታቸው የሚታወስ ነው። ይህን ተከትሎም የህዝብ ለህዝብና የንግድ ልውውጥም ሲደረግ እንደነበረም ይታወሳል። በቀጣይ በእነዚህ የሁለቱን አገሮች የሚያገናኙ አገሮች መካከል የሚደረገው የህዝብና የንግድ እንቅስቃሴዎችን በተመለከተ የሁለቱ አገሮች መንግስታት በዝርዝር ጉዳዮች ላይ እየተወያዩ ህግና መመሪያዎችን በማዘጋጀት ላይ እንደሆኑና ረቂቅ ሰነዱ ከተዘጋጀ በኋላም የህዝብና የንግድ እንቅስቃሴው ዳግም ህጋዊ በሆነ መልኩ እንደሚጀምር የተገኘው መረጃ ያመለክታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ፣ ብርህን እናመሰግናለን። አድማጮች፣ በዚሁ ዘገባ ወደ አዲስ አበባ እንሻገራለን። እስክንድር ፍሬው በስልኩ መስመር ይገኛል። እስክንድር፣ እንደምናመሸህ እንደምናመሸህ። አሉላ፣ ይህን የሁመራውን ጉብኝት አስመልክቶ ከአዲስ አበባ የተሰጠ መግለጫ አለ፣ ከጠቅላይ ሚኒስትሩ ቢሮ። እስኪ የተሰጠ ነገር ካለ በእሱ እንደርደር። እንግዲህ አሉላ፣ አንተም እንዳልከው ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የኢትዮጵያና ኤርትራ እና ሀጂር ሁመራ ድንበር ጋ ያለ መንገድ ዛሬ በይፋ መክፈታቸውን አስታውቋል። ጽህፈት ቤታቸው በፎቶግራፎች አስደግፎ ጭምር ያሰፈረው መረጃ እና በኢትዮጵያ በኩልም ተመሳሳይ መረጃ ነው የወጣው። ከኤርትራ በኩል በዘገባው እንደተመለከተው አይነት ማለት ነው። የአማራ ክልል ፕሬዚዳንት ገዱ አንዳርጋቸው ና የትግራይ ክልል ፕሬዚዳንት ምክትል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል ከጠቅላይ ሚኒስትር አብይ አህመድ ጋር አብረዋቸው ነበሩ። በዚህ ጉብኝት ወቅት የጠቅላይ ሚኒስትር ጽህፈት ቤት እንግዲህ ባወጣው መረጃ እንዳለ የድንበሩ መከፈት በሁለቱም ወገን የህዝብ ለህዝብ ግንኙነቱን ያዳብራል፣ የድንበር ተሻጋሪ የንግድ እንቅስቃሴንም ያቀላጠፋል ብለዋል። ጽህፈት ቤቱ በዚሁ መረጃ ጠቅላይ ሚኒስትር አብይ አህመድ ከትግራይና አማራ ክልል ከትግራይና አማራ ክልል ፕሬዚዳንቶች ጋር በመሆን ተሰኔ ኤርትራ ሲደርሱ በፕሬዚዳንት ታያታ ተወርቂና ልውካቸው አቀባበል እንደተደረገላቸውም ይኸው የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያሳያል። በኤርትራ በኩል በተሰኔና ጋር ሴት በኢትዮጵያ በኩል ደግሞ በኦምሀጀር ሁመራ ድንበር እየተካሄዱ ያሉ የልማት ፕሮጀክቶችን በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ግንኙነት አካል መሆናቸውን የጽሕፈት ቤቱ መግለጫ አመልክቷል። አሉላ እና በአጠቃላይ ይህ ጉብኝት በሁለቱ ሀገራት መካከል የቀጠለው የሰላም ሂደት እንዳልተቋረጠ ያሳየ የሁለቱም መሪዎች በተደጋጋሚ እየተገናኙ መሆናቸውንም ይበልጥ ያጠናከረ ያረጋገጠ ነው። መልካም እስክንድር። ጠቅላይ ሚኒስትር አብይ አህመድ ና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ቀደም ብለህ እንደ ጠቀስከው በተደጋጋሚ ተገናኝተዋል። ይህ ግንኙነታቸውን በተመለከተስ ቀደም ሲል ያልተቋረጠ መሆኑን ያመለክታል ብለሃል። ምን አይነት ደረጃ ላይ እንዳለ የተባለ ነገር አለ የሁለቱን ግንኙነት በተመለከተ? አንተም እንዳልከው አሉላ የሁለቱ ሀገራት መሪዎች ፕሬዚዳንት ኢሳያስ አፈወርቂ እና ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ የመገናኘታቸውን ያህል የሰላሙ ሂደት፣ የግንኙነቱ ሁኔታ ምን ደረጃ ላይ ነው የሚሉ ጥያቄዎች ይነሳሉ። ከዚህ ጋር የተያያዘ ጥያቄ በሳምንቱ መጨረሻ ከሶስት ሺ ስድስት መቶ በላይ ከሚሆኑ ከተለያዩ የሀገሪቱ አካባቢዎች ከተውጣጡ መምህራን ጋር ለተወያዩ ጠቅላይ ሚኒስትር አብይ አህመድን ቀርቦ ነበር። አሉላ ሁኔታዎቹ ምን ደረጃ ላይ እንደሚገኙ ተከታዩን የመለሱት ጠቅላይ ሚኒስትር አብይ አህመድ እስቲ እናዳምጣቸው። የሰላም ድርድር ጉዳይ ኮንፍሊክት ትራንስፎርሜሽን ይባላል። በቴሪ ያለ ያልተተገበረ ግን በተግባር ያሳካ ነው፣ ትልቅ ድል ነው። የኢትዮጵያና የኤርትራን ሰላም የሚጠብቁት ፕሬዚዳንት ኢሳያስና እኝኛው ሰውዬ አይደሉም። የኢትዮጵያ ሕዝብና የኤርትራ ሕዝብ ነው። የኤርትራ ሕዝብና የኢትዮጵያ ሕዝብ ወንድማማች መሆኑን አብሮ ቢሰራ አብሮ ቢነግድ የሚጠቀም መሆኑን ከልማት እንጂ ከጸብ ትርፍ እንደሌለው እያየና እያወቀ ሲሄድ፣ ሰዎቹ ሁለቱ ሰዎች ቢፈልጉም አይጣላም። ዋናው ትኩረት ህዝቡ ላይ ነው። ሌላው ጉዳይ ግን ንግድ፣ ኢኮኖሚ፣ ቦርደር በሚመለከት ሁለታችንም በሚኒስትሮች የሚመሩ ኮሚሽን አቋቁመን፣ ኮሚሽን እንኳን አለም ስሙ ቲም አቋቁመን ጥናት ስናጠና ቆይተናል። ከታረቀን ታውቃላችሁ፣ ገና ጥቂት ጊዜያችን ነው። ባለፈው ለምን ተጋጨን? ምን ብናደርግ ግጭት እንቀንሳለን ንግዳችን ምን ይሁን፣ ወደባችን ምን ይሁን ብለን እያጠናን ነው። አብዛኛው ነገር መግባባት ላይ ደርሰናል። ፈር እየያዘ ሲሄድ እንፈራረማለን ብዬ አስባለሁ። የደበቅ ነው ሚስጥር ግን የለም። የትኛው ነዳጅ አለና የሚደበቁ ባካቸው። መልካም እስክንድር፣ ተጨማሪ ጭብጦችን አክለህ በሌሎች ዘገባዎችህ እንደምትመለስበት ተስፋ አደርጋለሁ። ለአሁኑ አመሰግናለሁ። መልካም ምሽት።